ጥያቄ 14 የርህራሄ ባህሪ መገለጫዎችን ጥቀስ። መልስ ለአረጋውያን መራራትና እነርሱንም ማክበር፣ ለወጣቶችና ለልጆች መራራት፣ ለድሆች ለሚስኪኖችና ለችግረኞች መራራት፣ በማብላትና ባለመስቸገርም ለእንስሳት መራራት። ከእነዚህም መካከል ነቢዩ ሰለላሁ አለይህ ወሰለም እንዲህ ያሉት ይገኝበታል። አማኞች በመካከላቸው ያለው ደግነታቸው፣ ርኅራሄያቸው እና መተዛዘናቸው ልክ እንደ አንድ አካል ናቸው። አንዱ አካል ሲሰቃይ መላ ሰውነት የህመምና የትኩሳት ምላሽ ይሰጣል። ቡኻሪና ሙስሊም ዘግበውታል። የአላህ መልእክተኛ ሶለላሁ ዐለይህ ወሰለም እንዲህም ብለዋል። አዛኞች እጅግ በጣም አዛኝ የሆነው አላህ ያዝንላቸዋል። በምድር ላሉት እዘኑ፣ በሰማይ ያለው አላህ ያዝንላችኋል። አቡ ዳውድና ትርሚዚ ዘግበውታል።